በዳዳብ ስደተኛ ጣቢያ ውስጥ የዲጂታል ክህሎት ስልጠና የሚሰጠውን ሶማሊያዊ ስራ ያስቃኘናል። ከሶማሊያ ግጭትን ሸሽተው የሸሸው መሐሙድ ማታን እድገቱ በኬንያ ዳዳብ የስደተኞች መጠለያ ጣቢያ ውስጥ ነው። መሐመድ ዛሬ ላይ በመጠለያ ጣቢያ ውስጥ የሚኖሩ ወጣት ወጣቶች ብሩ መጻኢ እድል እንዲኖራቸው የዲጂታል ክህሎት በማስተማር ላይ ይገኛል። የአሜሪካ ድምፁ አህመድ ሁሴን ከዳዳብ የስደተኞች ጣቢያ ያደረሰን ዘገባ የደንገር ሞት ታቀርብልናለች። በሰሜናዊ ምስራቅ ኬንያ በሚገኘው ዳግሃሌ የስደተኞች መጠለያ ጣቢያ የሰላሳ ዓመቱ መሐመድ ማታን ወጣት ስደተኞች የዲጂታል ክህሎት እንዲኖራቸው ያስተምራል። መሐመድ እነዚህ ክህሎቶች ወጣቶቹ የተሻለ ሕይወት እንዲኖራቸው እንደሚያስችሉ ተስፋ አለው። ስደተኛ ወጣቶች በድረገጽ አማካኝነት መደበኛና የአጭር ጊዜ ውል ስራዎችን እንዲያገኙ መረጃን ማስገባት፣ የድረገጽ ልማትና የድረገጽ ንድፍን የመሰሉ መሠረታዊና የላቁ የኮምፒውተር መርሃ ግብሮችን እናስተምራችኋለን። የሞሐመድ ማታን ቤተሰቦች በጎርጎሮሳውያኑ 2001 ገና የሰባት ዓመት ህጻን ሳለ ነው ሶማሊያን ለቀው የወጡት። መሐመድ አስቀድሞ የቀን ስራ ላይ ይሰራ የነበረ ሲሆን ኋላ ላይ ግን በመንግስታቱ ድርጅት ድጋፍ በመጠለያ ጣቢያ ውስጥ የሚሰጡ የዲጂታል ክህሎት ስልጠና መርሃ ግብሮች ላይ ተሳትፏል። አሁን ታዲያ ለወጣት ስደተኞች ያለውን የዲጂታል ክህሎት በማጋራት ላይ ሲሆን፣ ይህም ወጣቶቹን ካሉታዊ ስፍራዎች እንደሚያርቃቸው ተስፋ ያደርጋል። ይህን ተነሳሽነት የጀመርኩት በስደተኞች መጠለያ ጣቢያ ውስጥ ያሉ ወጣቶች አደንዛዥ እጽን አላግባብ መጠቀምንና ሌሎች ደህንነትንና ደህንነትን የሚጎዱ ተግባራትን እንዲያስወግዱ ለመርዳት ነው። ስደተኞች አንዴ ስራ አጥ ሲሆኑ ወደ አሉታዊ ጉዳዮች ሊመለከቱ ይችላሉ። ስለዚህ እነሱን ለማብቃት ወስንናል። አንዳንዶቹ በሳምንቱ ማብቂያ ላይ ለመማር ምርጫቸው ቢያደርጉም ይሁን እንጂ ተማሪዎች በሳምንት ውስጥ ሊካፈሉባቸው የሚችሏቸው የተለያዩ ክፍለ ጊዜያቶች አሉ። አብዱራህማን ሐሰን ከሰልጣኞቹ መካከል ሲሆን ይህ መርሃ ግብር በእጅጉ አግዞኛል ይላል። አያና ፈረባላ ያንበረነ አላና ዳስካላ ድረገጽ ላይ ስራ መስራት እንዲሁም የኮምፒውተርና ሶፍትዌር ክህሎቶችን የመሳሰሉ የዲጂታል እውቀቶችን ገብ ይተናል። እነዚህ ሁኔታዎች የተሻለ ገቢ እንዲኖረኝ ያስችለውኛል። ያገኘነው ጥቅም ብዙ ነው። መሐመድ በመጠለያ ጣቢያ ውስጥ ላሉ ሰባ ተማሪዎች በነጻ ስልጠና የሚሰጥ ሲሆን መርሃ ግብሩን ለማስፋፋት አላማ አለው። ይሁን እንጂ አንዳንድ ተግዳሮቶች እንዳሉበት በመግለጽ ድጋፍ እንደሚያሻ ይናገራል። የኢንተርኔት ፍጥነት ዝቅተኛ መሆኑና አሮጌ የኮምፒውተሮች ከሚያጋጥሙን ተግዳሮቶች መካከል ናቸው። በዓለም ላይ ካለው ተለዋዋጭ የዲጂታል ቴክኖሎጂ ጋር አብሮ ለመራመድ የምንጠቀማቸውን መሳሪያዎች ማሻሻል አለብን። ኬንያ ወደ 800,000 የሚጠጉ በዋናነት ከደቡብ ሱዳንና ሶማሊያ የመጡ ጥገኝነት ጠያቂዎች መኖሪያ መሆኗን የተባበሩት መንግስታት ድርጅት አስታውቋል። እንደ ሞሐመድ ማታኒያ ያሉና ስልጠና ያገኙ ስደተኞች ያላቸውን ክህሎት ለሌሎች ስደተኞች የተሻለ ዕድል ለመፍጠር መንገዱን እንደሚጠርግ ያምናሉ። አህመድ ሁሴን ከናይሮቢ ላደረሰን ዘገባ ኤደን ገረመው ከዋሽንግተን ዲሲ